thanks ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርትዖቱ ከአሁን ሰዓት ጀምሮ አብረናቸው እንቆያለን ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸውን መሰናዶዎች ነው ይዘን ወደ እናንተ የመጣነውን ነው እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ወደ ኢትዮጵያውያን ወጣቶችና ወላጆቻቸው የሀገራቸውን ባህል እንዲረዱ የአካልና የመንፈስ ጤናቸውንም እንዲጠብቁ ለማስቻል በድምፃዊትና ተወዛዋዥ ፋንትሽ በቀል አማካኝነት የተመሰረተው መርሃ ግብር አምስተኛ ዓመቱን ከሰሞኑ አክብሯል። በልዩ ዝግጅቱ ላይ የተገኘው ሀብታሙ ስዩም ከአዘጋጆቹና በመርሃ ግብሩ ከታቀፉ ወጣቶች ጋር ቆይታ አድርጓል። አስቀድመን የምናልፈው ወደዛው ነው። የሙዚቃው ምት እየተከተሉ አካላቸውን በነጻነት የሚያዙ ትውልድ ኢትዮጵያውያን ወላጆችና ልጆቻቸው ልዩ ኃይል አዳራሹን አድምቆታል። ለስፍራው እንግዳ ለሆነ ሰው ቆሞ መታየት የተከለከለ ሊመስለው ይችላል። ትውልደ ኢትዮጵያውያን አዘውትረው የሚገናኙበት የባህል ውዝዋዜና የአካል ብቃት መርሃ ግብር ነው። በውስጡ ለታቀፉ ታዳጊዎች መርሃ ግብሩ ኢትዮጵያዊ ማንነትን ማስታወሻ፣ አካላዊና መንፈሳዊ ንቃትን መፍጠሪያ ሆኖ ቆይተዋል። በዚህ መርሃ ግብር ውስጥ መሳተፍ ከጀመርኩ አንድ ዓመት ሆኖኛል። የነበረኝ ቆይታ በጣም ደስ የሚል ነው። በየሳምንቱ ወደዚህ በመምጣት እወዛወዛለሁ። ፋንተሽ ስለ ባህሌ በተለያዩ ክልሎች ውስጥ ስለሚከናወኑ ባህላዊ ውዝዋዜዎችም እንድማር እድሉን ፈጥራልኛለች። መርሃ ግብሩ የሁላችንም መሰባሰቢያ ሆኗል። ከስድስት ሰባት ወራት ያህል ለሚሆን ጊዜ በመርሃ ግብሩ ውስጥ ቆይቻለሁ። በጣም ወድጆ አለው። ስለ ባህሌ፣ ስለ ህዝቦችና ተያያዥ ጉዳዮች እንድማር ረድቶኛል። በመርሃ ግብሩ መቆየቴ ደስተኛ አድርጎኛል። እዚህ ልዩ መርሃ ግብር መስራች ሁለገቧ የኪነ ጥበብ ሰው ፋንትሽ በቀለ ናት። በድምፃዊነትና ተወዛዋዥነት ሙያ የምትታወቀው ፋንትሽ ትውልደ ኢትዮጵያ ህጻናት ታዳጊዎችና ወላጆችን በአንድ ጣሪያ ስር ያዋለውን ኪናዊ መርሃ ግብር ከአምስት ዓመታት በፊት ለመመስረት የበቃችበትን ሂደት እንዲት ታስታውሰዋለች? እንግዲህ ይህ ፕሮግራም ሲጀመር መጀመሪያ ወጣቶቹን አሰባስበው አንድ ግሩፕ ቤተሰብ ነው፣ የጓደኛ ቤተሰቦች ናቸው። እነሱ ለልጆቻቸው እዚህ ጥሩ ነገር እንዲያረጉ፣ እንዲማሩ፣ ማንነታቸውን እንዲያውቁ፣ ባህላቸውን እንዲያውቁ እንደ ምን ይመስልሻል፣ ብታስተምሪልን ብታሳይልን እንደ ወይም ባህል ነገር ምናምን ሲሉኝ፣ እንዲህ በደስታ እሺ አልኩኝ። ያው ተጀመረ። በአንድ ግሩፕ ቤተሰቦቼ ናቸው ጓደኞቼም ናቸው። በእነሱ አማካኝነት እንቅስቃሴውን ጀመርን። ያ ግሩፕ ከአምስት ዓመት በፊት ማለት ነው። አሁን ኮሌጅ ይዘው እነሱ ተመርቀው ግማሾቹ ስራ ይዘዋል፣ ግማሾቹ ደግሞ ይቀጥላሉ ወደ ትምህርታቸው እና በእነሱ አማካኝነት ነው የጀመርኩት ። ፋንትሽ ያሰለጠነቻቸውን ህጻናትና ታዳጊዎች በቨርጂኒያ ግዛት ትልቅ ስም ባለው የስካትሽ የገና ጎዳና ትሬት ላይ ጨምሮ በተለያዩ ግዛቶች ውስጥ በተዘጋጁ የኪነጥበብና ማህበራዊ መድረኮች ላይ የባህል አምባሳደር ሆኖ ታይተዋል። ኢትዮጵያውያን አመት ጠብቀው በሚገናኙባቸው ልዩ ዝግጅቶች ላይም አብይ ተሳታፊ ሆኖ መቀጠላቸውን ትናገራለች። ሜሪላንድ ትልቅ ፌስቲቫል ሲመጣ ልጆቹ ናቸው የሚሰሩት፣ ወጣቶቹ። ፕሮፌሽናሎቹ እንዳሉ ሆነው ማለት ነው ቨርጂኒያ ሲመጣ እነሱ ናቸው። ዲሲ ሲመጣ እነሱ ናቸው። እውነት ነው። ምን አገር ይሄ ሙያ ከአገር አገር አገር አገር ሄዷል። በትልቁ የሚሰራው የኢትዮጵያ ስፖርት ፌዴሬሽን ሴፌኔ በትልቅ ዝግጅት ሲዘጋጅ ሁልጊዜ የሚከፍቱት ወጣቶቹ ናቸው። የሚቀጥለው ፕሮፌሽናል ዳንሰኞቹ፣ ዘፋኞቹ፣ ሌሎቹ ናቸው። እንደዛ ነው የሚሰራው እና በወጣቶቹ ላይ የምንሰራው ስራ ትልቅ ስራ ነው። ኤስፍን ይህን ተቀብሎ ወጣቶቹን እዚህ ትልቅ ደረጃ ላይ እንዲደርሱ ስለተቀበለኝ እኔንም እነሱንም በጣም ትልቅ ምስጋና አቀርባለሁ። በአብዛኛው ከቨርጂኒያና ሜሪላንድ ግዛቶች እንዲሁም ከዋሽንግተን ዲሲ ከተማ የመጡ ትውልድ ኢትዮጵያውያን የሚሳተፉበት ይህ መርሃ ግብር በበጎ ፈቃደኞች ርብርብ ዛሬ ላይ የደረሰ እንደሆነ ሰምተናል። ፍቅረ ማርያም በቀለን የመሰሉ ወጣት የባህል ውዝዋዜ መምህራን የነፋንትሽን ውጥን በሙያዊ ያበርክቶታቸው ወደ አዲስ ምዕራፍ ያሸጋግሩት ይዘዋል። ኢትዮጵያም እያለሁ ከፋንትሽ ጋር ኮሚኒኬሽን ስለነበረን ሁሌ ደስ ይለኝ ነበር። እዚህ መጥቼ አብረን ብንሰራ እለ ነበር ከፋንትሽ ጋር። አሁን ስመጣ ወደ አሜሪካ ፋንትሽ እድሉን አመቻችታለኝ። መጥቼ እዚህ ማሰራት ጀምር ያለው ከወጣቶቹ በጣም ጥሩ ምላሽ ነው ያገኘ ነው። በጣም አሪፍ ነው። ብዙ ሰው ጤንነቱን ይጠብቃል፣ ጀስት ውዝዋዜ ባህሉንም ያውቃል። በዛ ላይ ደግሞ የእኛ እንቅስቃሴ ፊትነስም ስላለው አንድ ላይ ባህሉንም የጠበቀ ጤንነቱን የጠበቀ አብሮ ያስኬደዋል ማለት ነው። ዩናይትድ ስቴትስ የዓለም ባህል መናገሻ ናት። በዚች ሀገር ውስጥ የሚኖሩ ትውልድ ኢትዮጵያውያን ሕጻናትና ታዳጊዎች ተደጋግመው የሚገጥሟቸውን የማንነትና ባህል ተኮር ጥያቄዎች ለመመለስ በሚያደርጉት ሂደት ውስጥ ታዲያ የመሰል መርሃ ግብሮች ፋይዳ ትልቅ ስፍራ እንዳለው ይናገራሉ። ኔቶሮ ብዙ ከባሪ ጋር የቀረብ ትምህርት ቤት ሲሄድ ስለ ሀገራችን ብዙ እንማርም እና ቤት ውስጥ ባለው ነገር ብቻ ነው። ና እዚ በመምጣት በሀገራችን መጠበቅ ግዴታችን። ያው ከኢትዮጵያ ነው የመጣው። በጣም ያኮራ ታሪክ ያለ ሀገር ኢትዮጵያ እና እሱን መያዝ አለብን። መርሃ ግብሩን እንድቀላቀል ባህላዊ ውዝዋዜም እንድጀምር ምክንያት የሆነችኝ ፋንትሽ ናት። ባህሌን ማንነቴን፣ የጭፈራዎቹንም አይነት እንዳውቅ ረድታኛለች። እንደ ጀመርኩትን የወደድኩት ከአምስት ዓመታት በፊት ፋንትሽ የመጀመሪያዋና ብቸኛዋ የኢትዮጵያ ውዝዋዜዎችና ዙምባ መምህርት ነበረች። በኢትዮጵያም ሆነ እዚህ ላሉት ባለሙያዎች መንገድ ጠርጋለች። እዚህ የጀመርኩት ከልጅነቴ ፋንትሽ ጩጬው ዳንሱን ኮልቸሩን ያሳየችኝ ነው። በጣም ወደርኩት እንደሷ ነበረ መሆን የፈለግኩት አደግ። ከዛ ዳንስ ስንጀምር አብረን ጀመርን። ስቱደንት ብዙ ነበራት። ከዛ መጀመሪያ የሆነ ክላስ አሳየችና ከዛ ይሄ እኮ የሆነ ዲፍረንስ እየሰራ ነው ብላ ከፈተች። ዳንስ ተከፈተ። አሁን አምስት ዓመት ነው። ሰክሰስፉል ነው። በሳምንት ሁለት ጊዜ ሰው ይመጣል፣ ይደንሳል። ነው ኮሚኒቲም የልጆቻቸውን መሻት ተከትለው የመርሃ ግብሩን ጉዞ ለመደገፍ በርካታ ወላጆች በዚህ አዳራሽ ተገኝተዋል። ከተወሰኑት ጋር በነበረኝ አጭር ቆይታ መርሃ ግብሩ በልጆቻቸውና በወላጆች ላይ የፈጠረውን አዎንታዊ ለውጥና እንዲጠናከር ሊደረግለት ስለሚገባው ጉዳይ ሀሳባቸውን አጋርተዋል። እሷ በጣም ኢትዮጵያዊነቷን በጣም ትወዳለች እና የበለጠ ሲመጣ ስለ ሀገሯ ሞር የባህል ነገሮች እንድታውቅ ኩዮቿ ጋር

ብልታ ቀረፍቷል። ሁሉም ሰው ቢመጣና ፓርቲስፔት አድርጎ ትንሽ ነገር ይዞ ቢሄድ፣ በዛ ላይ ደግሞ ልጆቻችንን የግድ እዚህ ሲመጡ የሚያገኙት ነገር አለ። ልክ ቤተክርስቲያን ስንሄድ እንደሚደሰቱት ሻይ ቡና ሲጠጡ ሚሞሪ እንደምጥልባቸው ይህም ራስ ማንነታቸውን አውቀው በዛ ላይ ጤናቸውን ጠብቀው በዚሁ ነው የሚለምድባቸውና አያፍሩም። አሁን ብዙ ቦታ ሰርግ ቤትም ሆነ ኤኒቨርስቲ ስትሄድ ሰው ያፍራል፣ አይነሳም። እኔ በጣም ከሚነሱት ውስጥ ነኝ። በጣም ከሚነሱት አልቀመጥም ግን ለካ ዝም ብዬ ነበር ምዘለው አልኩኝ። አሁን ደግሞ ይህንን የፋንድትሽን ስቴፑን ሲያስተምሩን ሞር እውቀት ጨመረልኝ። የውዝዋዜና የአካል ብቃት እንቅስቃሴዎች ፋይዳ ለሁለንተናዊ ጤና የሚበጅ መሆኑን የነገረችን ደግሞ ቤተልሔም በቀለ ናት። ኪነት ቤት በተሰኘ ተቋማ በኩል ለጤና ህይወት አገልግሎቶችን የምትሰጠው ቤተልሔም የመሰል መርሃ ግብሮችን የጤና መላነት እንዲህ ታስረዳለች። ለአካልም በጣም ለአእምሮም ለሜንታል ለኢሞሽናል ስፖርት በጣም አለው። ውዝዋዜ ማድረግ በጣም አስፈላጊ ነው፣ ምክንያቱም ኢሞሽን ማናወጣቸው ኢሞሽኖች ወይም ትላልቅ ኢሞሽኖች ሲኖሩን ወደ ሰውነታችን ነው ያ ነገር ማናወራው፣ ከሆነ ወደ ሰውነታችን የሚመጣው የጉበት፣ ጀርባ፣ ወገብ፣ አንገቴ ምናምን እንላለን። እነዚህ እነዚህ ነገሮች ከአእምሮ ነው የሚጀምሩት ከዛ በኋላ ተሰራጭተው ወደ ሰውነታችን ይመጣሉ። እና ያንን ነገር ማውጣት መቻሉ በጣም ትልቅ ነገር ነው አምስት ዓመት ሙሉ ደግሞ ያንን ለሰው ማቅረብ ማለት አሜዚንግ ትውልድ ኢትዮጵያውያኑ የባህላዊ ዙዋዜና የአካል ብቃት መርሃ ግብሩን መሥራች ፋንትሽ በቀለን ለማመስገን በአሌክሳንድሪያ ቨርጂኒያ ያሰናዱት የአምስተኛ ዓመት ምስረታ ልዩ ዝግጅት የኪነ ጥበብ ባለሙያ ጥረት በጎ ፍሬ ማፍራቱን አመላካች ይመስላል እስካሁኑ ጉዞዋ ግን ፈተና አልባ እንዳልነበረ የምታስታውሰው ፋንትሽ ማህበረሰባዊ አለሁባይነቶች የብርታቷ ምንጮች እንደሆኑ ትጠቅሳለች ስራው ከባድ ነው። በጣም ከባድ ነው። ግን ቻሌንጅ አለው። እኔ ግን እግዚአብሔር ጉልበቱን ሰጥቶኛል። በዚህ ነገር አቅሙን ሰጥቶኛል፣ ጤናውን ሰጥቶኛል፣ ለወጣቱ እንዳስተላልፍ ማለት ነው። አሜሪካን ሀገር አሁን የምታየው ነው። ሜሪላንድ፣ ዲሲ፣ ቨርጂኒያ ያለው ወጣት በሙሉ ባህሉን እያወቀ ነው። በጣም በደስታ ነው እኔ ውስጤን የሚሰማኝ እውነቴን ነው። ሁሉንም ተባብረውኛል። ከጫፍ እስከ ጫፍ ኢትዮጵያውያን፣ ኤሪትሪያውያን፣ አርቲስቶች፣ ጓደኞቼ፣ ሙያተኞች፣ እህቶቼ ሁሉም። እውነቴን ነው ምነገር ሀብትሽ፣ ሁሉም ምልህ የሚተባበር እንዳለ ሁሉ፣ ያው ደግሞ ከባድ ነገር አለ የሚፈትንህ። እዚ ጋ ግን ችግር የለኝም። እሱ ጋ ከዛ የበለጠ ብዙ ያሳለፍን ሰዎች ነን። ሰው ሀገር ሆነን ደግሞ ይሄ ስራ ትብብር ይፈልጋል፣ ፍቅር ይፈልጋል፣ መቀበልን ይፈልጋል። ኢትዮጵያዊነት ኩራት ነው ይባል የለ። እንደ ኩራት አድርገው ደስ ብሏቸው ነው የሚቀበሉት። ልጆቹ ልጆቹ እንደውም ከቤተሰቦቻቸው እኔ ቀድሜስ በጣ እኔ ላይ ነው የሚጠመጠሙት። እውነቴን ነው መናገር ፍቅር አትርፌበታለሁ። በዚህ ዝግጅት ላይ በርካታ ወጣትና አንጋፋ ኪነ ጥበብ ሰዎች ተገኝተዋል። በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ስፍራ ከሚሰጣቸው እንስት ከያንያን መካከል አንዱ የሆነችው ገጣሚና ተዋናይት ዓለምፀሐይ ወዳጆ ባሰማችው መልእክት በዕለቱ የተስተጋባውን የመሰል ተቋማትን አስፈላጊነት አጉልታለች። አንድን ሀገር ለመለወጥ የግድ ተቋማት መፈጠር አለባቸው። እንዲህ አይነት ነገሮች ብዙ ጊዜ በሀገራችን ሕዝብ ላይ ያለው አስተሳሰብ የፖለቲካ ለውጥ ሀገር የሚለውጥ ፖለቲካው ብቻ የሚመስላቸው ሰዎች አሉ። የፖለቲካ ስልጣን ወንበር መቀየር የህዝብን አስተሳሰብ አይቀይርም። ባለስልጣን ይቀይራል፣ ወንበር ላይ ሰው ማስቀመጥ ሊቀይር ይችላል። የህዝብ አስተሳሰብ በሚዲያው ኃይል፣ በጥበቡ ኃይል ነው የሚቀየረው። ሰው ሲያነብ፣ ሰው ጥበብ ውስጥ ሲሳተፍ ሚዲያ ላይ በሚገኘው ኢንፎርሜሽን የሰው አስተሳሰብ ሲቀየር ነው ደግሞ ሀገር በእንት የምትለወጠው። እና እንደነዚህ አይነት ተቋማት በጣም ያስፈልጉናል። በዚህ ዝግጅት ላይ ያነጋገርናቸው አብዛኞቹ አስተያየት ሰጪዎች መርሃ ግብሩ ከአድማስ በተሻገረ ህይወታቸው ውስጥ ያለውን ጉልህ ትርጉም አጋርተዋል። እድሜው እንዲረዝም አድማሱም እንዲሰፋ ትልቅ ፍላጎት እንዳላቸው አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ዝግጅቱ ጋቢና ቪይ ነው። ከኛ ጋር ስለሆናችሁ እናመሰግናለን። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ትላንት በህዝብ ተወካዮች ምክር ቤት ጸድቋል። ይቅርታ ሮብለት አዋጁ የመኖሪያ ቤት ተከራዮች በተከራዩበት ቤት ውስጥ ቢያንስ ለሁለት ዓመት እንዲኖሩ የሚፈቅድ ሲሆን፣ አከራይ በፈለገ ጊዜ የዋጋ ጭማሪ ማድረግ እንደማይችል ይደነግጋል። የአዋጁን መብጣት በመልካም ያነሱ አስተያየት ሰጪዎችም አፈጻጸሙም አከራይንም ተከራይንም በማከለ መንገድ መተግበር እንዳለበት ተናግረዋል። ዝርዝሩን ኬኔዲ አባተ እንደሚከተሉ ያቀርብልናል። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጁ እንዲወጣ ምክንያት የሆነው በየከተማው የሚስተዋለው ኢ ምክንያታዊ የቤት ኪራይ ጭማሪ በተለይ በዝቅተኛ ገቢ የሚተዳደሩ ዜጎች ተረጋግተው ኑሯቸውን እንዳይመሩ በማድረግ የቅሬታ ምንጭ በመሆኑ እንደሆነ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትሩ ገልጸዋል። ሚኒስትሩ አቶ ተስፋዬ በልጅጌ የኑሮ ውድነትን እያባባሰ ያለው አንዱ ጉዳይም ይኸው የቤት ኪራይ መሆኑን ጠቅሰው ስለ ዓላማው ለምክር ቤቱ አስረድተዋል። ዋነኛ ዓላማ ግልጽና ተገማች የሆነ የመኖሪያ ቤት ክራይ አስተዳደር እንዲሁም የአከራይ እና ተከራይ መብት ምዛናዊ በሆነ መልኩ የሚያስተናግድ ስርዓት መዘርጋት ነው። በህዝብ ተወካዮች ምክር ቤት ትናንት መጋቢት 24 ቀን 2016 ዓ ም በአብላጫ ድምፅ የጸደቀው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ አነስተኛው የኪራይ ውል ጊዜ ሁለት ዓመት እንደሆነ ይደነግጋል። ሆኖም አዋጁ ከመውጣቱ በፊት በጽሁፍ የተደረገ የቤት ኪራይ ውል ዘመን በውሉ ላይ የተቀመጠው የውል ዘመን ይሆናል። አከራይ በማንኛውም በፈለገ ጊዜ የዘፈቀደ የኪራይ ዋጋ እንዳይጨምር የሚያግደው አዋጁ የኪራይ ዋጋ ጭማሪ ማድረግ የሚችለው በመንግስት የሚሰየመው ተቆ መቆጣጣሪ አካል በአመት አንድ ጊዜ የኢኮኖሚና ሌሎች ነባራዊ ሁኔታዎችን ከግምት በማስገባት በሚወስነው ጭማሪ መሰረት እንደሆነ አመልክቷል። የቤት ኪራይ ውል ሳይጠናቀቅ ተከራይን ከቤት ማስወጣትና በአዋጁ ከተፈቀደው ሁኔታ ውጭ የዋጋ ጭማሪ ማድረግ እንደማይቻልም ተጠቅሷል። የአንድ ቤት ባለቤትነት በማናቸውም ህጋዊ ምክንያት ለሌላ ወገን ከተላለፈ የመኖሪያ ቤት ኪራይ ውል ሊቋረጥ የሚችለው ለተከራዩ የስድስት ወር ማስጠንቀቂያ በመስጠት መሆኑም ተደንግጓል። አዋጁን በተመለከተ ለአሜሪካ ድምጽ አስተያየታቸውን የሰጡ የአዲስ አበባ ከተማ ነዋሪዎች በቤት ኪራይ ላይ ቁጥጥር ለማድረግ መንግስት ጣልቃ ገብቶ አዋጅ ማውጣቱን እንደሚደግፉ ገልጸዋል። ከቤት ኪራይ ጋር በተገናኘ ፍርድ ቤት እስከ መካሰስ መድረሱን የሚገልጸው ዳንኤል ገደፋው ከአስተያየት ሰጪዎቹ አንዱ ነው። አከራይ ያው ዋጋ ከራሱ አንጻር ለኑሮም ከምንም ከራሳቸው ነገር አንጻር ኪራዩ በቂ አይደለም በሚል ኪራይ ጭማሪ ይደረጋል። እኔም በቅርቡ አንድ አከራይ ቤቱን ፈልገዋለሁ ልቀቅልኝ፣ ኪራይ ጨምር አይደለም ማክሻል ያለው ቤቱን ልቀቅልኝ። አንዳንዴ አከራዮች ቤት ኪራይ መጨመር ሲፈልጉ አከራይን ቤት ፈልጋለሁ፣ ልቀቅልኝ፣ እንኖርበት ነው፣ ልጄ ከውጭ ይመጣል፣ የተለያዩ ምክንያቶችን ያቀርባሉ። ይህ አከራይም እንድለቅለት ተናደረገኝ እና ፍርድ ቤት ነው እንደውም እሱ ክስ የመሰረተብኝ የፍርድ አፈጻጸም እያለ ባለንበት ወቅት አሁን ደግሞ የመንግስት አዲስ አዋጅ አውጥቶ ትናንትና ሰምቻለሁ። ይህ ያው የራሱ የሆነ ጥቅምም ጉዳትም አለው። ያው የኑሮ ውድነቱ አከራይንም ይነካዋል፣ ግን በአንጻራዊነት ከተከራይ ደግሞ አከራይ ይሻላል በሚለው ስለዚህ ይህን አዋጅ በመልካም አየዋለሁ እንደ ተከራይ ሳስበው። ሌላው የአዲስ አበባ ከተማ ነዋሪ አቶ ጎሳ አለሙም አስተያየታቸውን ሰጥተውናል። እኔም አንድ እንደ ግለሰብ ተከራይ ነበርኩና ብዙ በቤት ክራይ በጣም ስቃይ እያየን ያለንበት ሁኔታ ነው ማለት ነው። በየጊዜ መጨመር፣ በየወሩ መጨመር፣ በየሶስት ወሩ መጨመር እስከ ፍርድ ቤት ድረስ ክርክር የሚንድበት ሁኔታዎቹ እያጋጠመን ያለበት ሁኔታ ነው ማለት ነው። ኢቭን ደግሞ ክራይ መጨመር ብቻ ሳይሆን አለ ጊዜው ውጡ የማለት ነገሮች ብዙ የኢኮኖሚም የማህበራዊ ጫናም ያመጣበት ሁኔታ አለ። ይህን ስንል ተማሪ ትምህርት ቤት ተመዝግቦ ትምህርቱን ራሱ እስከሚጨርስ ድረስ የማይጠብቁበት ሁኔታ አለ። ተማሪዎቹም ያንን ትምህርት የማቋረጥ እድሎቹም ያው በሰፊ እያጋጠመ የነበረበት ከተማ ነው ማለት ነው። ስለዚህ ይሄ መሆኑ በጣም መልካም ነገር ነው ብዬ ነው የማስቡ። ኢቨን አንድ ተከራይ ተረጋግቶ ህይወቱን እንዲመራም ማህበራዊ ጉዳይም በትክክል እኛ ያሁ እንድሳተፍም ያረጋል ብዬ ተስፋ አረጋለሁ ማለት ነው ይህ መልካም ነገር ነው ሆኖም አዋጁ አከራይንም ተከራይንም ባገናዘበ መልኩ ተፈጻሚ መሆን እንዳለበት አስተያየት ሰጪዎቹ ይገልጻሉ እኛ አገር እንደምታውቀው ደላሎች ናቸው የቤት ኪራይን የሚወስኑት ደላሎች ደግሞ ሁሌም ያው ሰው ሲገባ ሲወጣ ስለሆነ የሚያተርፉት ሰው እርግት ብሎ እንዲኖር ለረጅም ዓመት እንዲኖር አይፈልጉም ስለዚህ ያው እንዳሁን ባለው አንጻር በዚህ የኑሮ ውድነት ኪራይም ደሞ ሰው ተጨምሮበት በጣም አስቸጋሪ ስለሚሆን መሆኑ አዋጅ መውጣቱ ጥሩ ነው። ወደፊት ግን በዚህ መንገድ እስከ መቼ ነው? ሁሌም ያው ሰዎችን አከራይን እንዳትጨምር ተከራይ እንዳትወጣ በማለት የቤት ችግርም ይፈታ አይመስለኝም። የአከራይና ተከራይ ምክንያቱም ያው ሰዎች ባፈሩት ቤት ንብረት ደግሞ የመጠቀም የመገልገል ተገቢውን የሆነ ዋጋ የማግኘት መብት አላቸው። ከዚህ በቃ መንግስትም በመሀል እንግዲህ መግባቱ ካልቀረ ያለውን የሁኔታ እያየ ሁለቱንም ሊያስማማ የሚችል የኪራይ ዋጋ ሊሆን ይችላል፣ በፐርሰንት ሊሆን ይችላል። እሱን እያደረገ በአከራይና በተከራይ መካከል ያለውን ሪሌሽንሽፕም መልካም ቢያደርገው የተሻለ ነው። መንግስት በጣም በሁሉም ነገር የኑሮ ጫና ለማቃለል የሚያመጣው ስትራቴጂ መፍትሄዎች እነዚህ እነዚህ ነገሮች በደንብ መቀጠል አለበት። ህብረተሰቡም በጣም ማገዝ አለበት። ለተከራዩም ለአከራዩም ያው ተግባብቶ ነገሮቹን ያው የኢኮኖሚ ሁኔታውም ባገናዘበ መልክ አዋጁ ትክክለኛ ተግባራዊ ከሆነ በጣም መልካም ነው። ለህዝባችንም ለሀገራችንም ትልቅ ኢኮኖሚ ጫና የሚቀንስልን ነው ብዬ ነው የማስበው ማለት ነው። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ስለ አዋጁ ለህዝብ ተወካዮች ምክር ቤት ሲያብራሩ አዋጁ የአከራይና ተከራይን መብት በማጣጣም የሚያስከብር መሆኑን ገልጸዋል። በሁለቱ መካከል አለመግባባት ከተፈጠረ በተቆጣጣሪው አካል በሚደረግ አስተዳደራዊ ፍትህ የሚቀረፍ እንጂ በቀጥታ ጉዳዩ በፍርድ ቤት እንደማይታይም ገልጸዋል። የመኖሪያ ቤት ኪራይ ውል በጽሁፍ ከተፈጸመ በኋላ በ30 ቀናት ውስጥ ቀርቦ መረጋገጥና መመዝገብ ያለበት ሲሆን ይህ ካልሆነ ውሉ እንዳልተደረገ ይቆጠራል። የቤት ኪራይ ክፍያዎች በባንክ ወይም በሌላ ህጋዊ የኤሌክትሮኒክስ ዘዴ መፈጸም እንዳለባቸው የተደነገገ ሲሆን ይህ አዋጅ መንግስት ከመኖሪያ ቤት ኪራይ የሚገባውን ገቢ እንዲያገኝ የሚያስችል እንደሆነም የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ለምክር ቤቱ ተናግረዋል ተናግረዋል። የአከራይና ተከራይ መብትና ግዴታዎችን ዘርዝሮ ያስቀምጠው አዋጁ ተጠሪነታቸው ለክልል በሆኑ ከተሞች እንዲሁም በአዲስ አበባና ድሬዳዋ ከተማ አስተዳደሮች ተፈጻሚ እንደሚሆን ተደንግጓል። አዋጁ የመኖሪያ ቤቶችን ብቻ የሚመለከት ሲሆን የንግድ ቤቶችን በሚመለከት በሂደት የሚታይ መሆኑም ተገልጿል። አዋጁን በተመለከተ የባለሙያዎችንና የተለያዩ አካላትን አስተያየት ያካተተ ዘገባ በሌላ ጊዜ ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናደው ይቀጥላል። የአዲስ አበባ ከተማ እምብርት የሆነውን ፒያሳን በጥብቅ ከተማነት ለመከለል መስፈርቱን እንደማያሟላ የኢትዮጵያ ቅርስ ባለስልጣን አስታውቋል። የተቋሙ ዋና ዲሬክተር አቶ አበባው አያሌው ከሰሞኑ ለጋዜጠኞች በሰጡት መግለጫ የፒያሳ ገጽታ አካባቢውን በጥብቅ ከልሎ ለመጠበቅ የሚመች አይደለም ብለዋል። ይህንን በተመለከተ ዘገባውን ያሰናዳው ገብረ ሚካኤል ገብረ መድህን ነው። ወደ ዛ ነው የምናልፈው። የኢትዮጵያ ቅርስ ባለስልጣን ዋና ዲሬክተር አቶ አበባው አያሌው ዛሬ ረቡዕ መጋቢት 25 ቀን 2016 ዓ.ም በአዲስ አበባ ከተማ እየተካሄደ ከሚገኘው የመንገድ ኮሪደር ልማት ፕሮጀክት ጋር በተያያዘ ስለ ቅርሶች አያያዝ አስመልክተው መግለጫ ሰጥተዋል። መሥሪያ ቤታቸው ከ2014 ዓ ም ጀምሮ የቅርሶች ምዝገባ መመሪያውን ዳግም ማየት መጀመሩን የተናገሩት አቶ አበባው በመመሪያው ቅርስ መባል ያልነበረባቸውን ቤቶች በቅርስነት መዝግቦ እንደነበረ አውስተዋል። በዚህም መነሻነት መመሪያውን በማሻሻል በ2015 ዓ ም አዲስ መመሪያ መውጣቱን ተናግረዋል። በአዲሱ የቅርሶች ምዝገባ መመሪያ መሠረት አንድ የከተማ ህንፃ ቅርስ ለመባል በአምስት መስፈርቶች ተመዝኖ ከመቶ 50ና ከዚያ በላይ ውጤት ማምጣት እንዳለበት አብራርተዋል። ከአምስቱ መስፈርቶች ሁለቱ ከሥነ ህንፃ ጥበብና ከታሪክ ጋር እንደሚያያዙ ገልጸዋል። አንደኛ ስነ ህንፃው ነው። አርኪቴክቸሩ ምንድን ነው? ምክንያቱም ከተማን ከተማ የሚያሰኘው መልክአ ከተማውንም ውብም መጥፎም ሊያደርገው የሚችለው ታሪኩንም ሊናገር የሚችለው ራሱ ህንፃው በስነ ህንፃ ውበቱ የሚገልጸው ነገር ነው። አገነባቡ፣ እድሜው፣ አርክቴክቱ ራሱ ዲዛይኑ አንድ መስፈርት ነው። ቀጥሎ ከስነ ህንፃ ቀጥሎ ያለው ታሪክ ነው። ታሪክ ስንል ሶስት ነገሮችን ያያዝ ነው። አንደኛ ከግለሰቡ ጋር የሚያያዝ ታሪክ አለው። ግለሰቡ ማን ነው? ሁለተኛው ኤቨንት ነው። ሁነት ምን ተካሂዶበታል? ሶስተኛው ዳራው ነው። ኮንቴክስቱ ምንድን ነው? የህንፃው ከባቢያዊ ሁኔታ የህንፃው አገልግሎትና የህንፃው እሴት ያለበት ሁኔታም በመመዘኛው ከግምት እንደሚገቡ የዘረዘሩት አቶ አበባው በእነዚህ መስፈርቶች መሠረት በፒያሳ አካባቢ ካለው የመንገድ ኮሪደር ልማት ፕሮጀክት ጋር ተያይዞ የፈረሱና የተጠበቁ ህንፃዎች መኖራቸውን አስታውቀዋል። ካልፈረሱት መካከልም የሀገር ፍቅር ቲያትር ህንፃ እንደሚገኝበት ጠቅሰዋል። ከስነ ህንፃው ስንሄድ አንዱ ትልቅ የፒያሳ ችግር ምንድን ነው? ሪኖቬሽን አብዛኛውን ህንፃ ቀይሮታል። የተወሰኑ ህንጻዎች ብቻ ናቸው። ሶ ኢንተግሪቲ የምንለው ላይ በጣም ትንሽ ነው። ታሪካዊ ኢቨንቱ ምንድነው ስንል በጣም ትንሽ ነው። የስነ ህንጻው ስንል በተለይ ከእንጨት የተሰሩ ቤቶች ወደ ሲሚንቶ የተቀየሩበት አብዛኛው መልኩን የቀየረበት ከንግድ እንቅስቃሴ ጋር ለንግድ አመቼ የማድረግ እንጂ ቅርሱን የመንከላከል ስራ አይደለም። እዛጋ የነበረው በአብዛኛው ማለት ነው። ይህንን በመመልከት ታሳቢ ታሳይ በማድረግ ና አይ ዋና የሆኑ ግን ቅርሶች እዛ አካባቢ መነካት የሌለባቸው ተቋማትን ጨምሮ በተለይ ሀገር ፍቅርን ማለት ነው። ሀገር ፍቅርን ህንፃው አይደለም የሚመዘነው ተቋሙ በራሱ ነው፣ በኢትዮጵያ ታሪክ ላይ የነበረው እሱ። ከዛ ባለፈ እነዛን ተመልክቶ ውሳኔ እየሰጠን ያለ ነው የምንገኘው። በአዲስ አበባ እየተከናወነ ካለው የቤቶች ፈረሳ ጋር በተያያዘ ነዋሪዎች ስለ ቅርሶች አጠባበቅ ያላቸውን ስጋት ከመግለጽ በተጨማሪ በተለይ የፒያሳ አካባቢ በራሱ መፍረስ አልነበረበትም ይላሉ። ስለዚህ ጉዳይ በአሜሪካ ድምፅ የተጠየቁት የቅርስ ባለሥልጣን ዋና ዲሬክተሩ አቶ አበባው አያሌው ፒያሳን ባለበት በጥብቅ ከተማነት ለመከለል መስፈርቱን አያሟላም ብለዋል። ፕሮቴክትድ አርባን ኤሪያ ለማድረግ ትልቁ ችግር ምንድን ነው? የድሮ ገጽታው ጠፍቷል። እንደው አሮጌ ሁኖ እናየዋለን። ወርቅ ቤቶቹ ምናምን፣ ከዛ ባልከኒ ያላቸው አንዳንድ ቤቶች አሉ አይደለም። እንደ ውስጥ ግን ስትገቡ ያ ውጭ ላይ ያለው ገጽታ የለም። ለንግድ ምቹ እንዲሆን ለኑሮ ምቹ እንዲሆን በጣም ተቀያይሯል። ፕሮቴክትድ አርባን ኤሪያ የምትለው እኮ ምን መሆን አለበት? ይሄ በቃ የአርባን ፊቸሩ ይሄ ይሄ ይሄ ነው እንኳን ኳሊፋይ ሊያደርግ ማለት ነው። ሊቪንግ ስታንዳርዱ ብቻ ሌላ ጥያቄ የሚያመጣ ነው። ያ ስለሆነ ወደ ምንድን ነው አይ ይሄ ሊሆን የማይችል ነው። ስለዚህ ማድረግ የምንችለው በተናጠል ያሉትን ቤቶች ብቻ በደንብ አድርጎ መመልከት። ፕሮቴክትድ አርባን ኤሪያ ከተፈጠረ ምንድን ነው የሚሆነው? የአካባቢ በቃ ምንም አይነካም። ካልተነካ ኦልድ ሲቲ ተብሎ ሊወሰድ ይችላል። ግን ያን ያሟላ አይችልም። ሁለተኛ ደግሞ ፒያሳ ላይ ያሉ ማህበራዊ መስተጋብር ጊዜዋን በዘመኗ ከመዘከር በስተፈረ ሁሉም ቦታ ላይ ያለው መስተጋብር ነው። አቸላ የፒያሳን አካባቢ ጨምሮ በአራዳ ክፍለ ከተማ በ2013 እና በ2014 ዓ ም በተደረጉት ምዝገባዎች 147 ቤቶች በቅርስነት ተመዝግበው እንደነበር ያስታወሱት አቶ አበባው በተሻሻለው መመሪያ መሰረት ግን አብዛኞቹ ቅርስ እንደማይባሉ አመልክተዋል። አንድ ቤት የእንትና ቤት ስለሆነ ብቻ አይበቃ ቅርስ አርገን እንያዘው፣ ያሟላል ሊሆን አይችልም። እድሜው ብቻ አያደርገውም። ሶ ያ ስለሆነ አብዛኛዎቹ የሚያሟሉ አይደሉም። አብዛኛው ትልቁ የመስፈርት ያለማሟላት ችግር ያመጣው ምንድን ነው? በየዘመኑ የተደረገለት ሪኖቬሽን ውጭ፣ አይገጽታው የለም ውስጥ አይገጽታው ለኑሮም ለንግድም ይመች ተብሎ በጣም እንትን ተብሏል። ቤቶች ተቀላቅለዋል። ከዚህ ቀደም በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች ግን በአዲሱ መመሪያ ላይ ቅሬታ አላቸው። የኢትዮጵያ ቅርስ ባላደራ ማህበር ዋና ስራ አስኪያጅ አቶ ማቆያ ማሞ የቅርስነት መመዘኛው ግልጽነት ይጎድለዋል ባይ ናቸው። መጀመሪያ ቅርስ ተብሎ ስመዘገቡ መስፈርታቸው ተለይቷል። ያ መስፈርት ሲቀየር ግን መታወቅ ይኖርበታል። ለህዝብ ህብረተሰቡ ግንዛቤ ሊሰጠው ይገባል ቅርሶች ሲፈርሱ በርካታ ማህበረሰባዊ እሴቶችን እናጣለን ያሉት የኢትዮጵያ አርክቴክቶች ማህበር ፕሬዚደንት አቶ ሀብታሙ ጌታቸው ደግሞ ቅርሶችን ለመጠበቅ ግልጽ መስፈርት መውጣት ይኖርበታል፣ የባለድርሻ አካላት ውይይትም ሊደረግ ይገባል ይላሉ። መስፈርቶቹ ከየት ነው የሚመነጩት ከተባለ ስር መስፈርቶቹ የኢንተርናሽናል ይህን ተመስናል መስፈርት ነው። በእኛው ደግሞ በማህበረሰብ ውስጥ ያሉ መስፈርቶቿም እነዚህ ሁለቱ ልክ ሲጣመሩ ነው የምናገኛቸው ማለት ነው። ለምሳሌ እነዚህ ቅርሶች ሕንፃ ቅርሶች ከሆኑ በእርግጠኝነት ሕንፃ የሚመለከተው አርኪቴክቶችን ኢንጂነሮችን የመሳሰሉ ባለሙያዎችን እነዚህ ማህበራት ደግሞ ያካተተ መስፈርት መውጣት መቻል አለበት። መጀመሪያ ራሱ ከመስፈርት ስንነሳ ማለት ነው። እነዚህ ቁሶች ለምሳሌ አይ የአለባበስ ወይም ሌሎች ባህላዊ እቃዎች ከሆኑ ደግሞ ዘርፍ የሚመለከታቸው የሙያ ማህበራት ገብተውበት ይሄኛው ቁስ ነው ይሄ አይደለም የምንለው ደረጃ መድረስ መቻል አለብን። እንዴት ነው ይህንን ነገሮች ነገር ከጥፋት የምንታደገው የሚለው ላይ የሆነ የጋራ የሆነ መግባባት ላይ መድረስ ያለብን ይመስለኛል፣ ሁላችንም። የቅርስ ባለስልጣን ዋና ዲሬክተሩ አቶ አበባው አያሌው በበኩላቸው አዲሱን መመሪያ ባለድርሻ አካላት ተወያይተውበታል ይላሉ። ከአርኪቴክቶች ማህበር አይተውታል። ያላየ ደግሞ ይተቻል። እንግዲህ ተጠርቶ የቀረን ሰው ምንም ልናደርገው አንችልም። ከዛ ባለፈ የአዲስ አበባ ዩኒቨርሲቲንም ሰዎች የአርኪቴክቸር ትምህርት ቤት፣ ሌሎችም በስራ ብዙ ምንገናኛቸው ስላሉ እነሱ ተመልክተውታል። እዚህ አዳራሽ በነበረ ውይይትም ተሳትፈዋል። ሁለተኛ ክፍሉ ያንን መስፈርት በሚያረቅበት ጊዜም ብዙ ምክርም ለግሰዋል። ስናወጣ የሚመለከታቸው ባለ ባለድርሻ አካላት ይህንን እንትን ብለዋል። የሃይማኖት ተቋማትም እንደዚህ ሆን እንዲኖሩ ለምን እነሱም የብዙ ታሪካዊና ቅርስ ተብሎ የሚወሰዱ ስነ ህንፃዎች ባለቤት ስለሆኑ ማለት ነው። በአዲስ አበባም ሆነ በሌሎች ከተሞች ከዚህ በፊት በቅርስነት ተመዝግበው የነበሩ ህንፃዎች በሙሉ በአዲሱ መመሪያ መሰረት እንደገና እንደሚመዘኑም አቶ አበባው አክለው ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በንጋው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃቸዋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመ መሰናዷውን በመምራት በምራት ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ ከመላ አሜሪካ ድምፅ ባለሙያዎችና አዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት።